ተከታታይ ዝግጅታችን እንግዳችን በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰርና የመድኃኒቶች መረጃ ክፍል ዲሬክተሩ ዶክተር ብስራት ኃይለ መስቀል በዚህ በዩናይት ስቴትስ የመጀመሪያው የኢቦላ ታማሚ የሆኑት ላይቤሪያዊ ቶማስ ኤሪክ ደንከሞት በርከት ያሉ ጉዳዮች ምክንያት መሆናቸውን በሚያስረዱበት ነው። ምንጀምረው ብዙ ነገሮች ኮንትሪቢዩት አርገዋል በተለይ ሆስፒታሉ አዲስ በሽታ ስለሆነ ደግሞ የሚያሳየው የመጀመሪያው ትኩሳት፣ ማቅለሽለሽ፣ ማስታወክ እና ተቅማጥ በጣም ብዙ በሽታዎች ያመጣሉ እና በአንድ ጊዜ ኢቦላ ነው ለማለት ለሆስፒታሉም፣ ለነበሩት ኢመርጀንሲ ሮብ ላሉት ሐኪሞች በእርግጥ ነግሯቸዋል ከላይብሪያ እንደመጣ እና ሆስፒታሉ እዛ ላይ በደንብ የሆነ ነገር አላስቀመጡም። ግን መቼም የሚያሳዝን ነገር ነው። የመጀመሪያው ነው በኢቦላ ከአሜሪካ ሀገር ውስጥ ዲያግኖ ሲደረግ በሱ ምክንያት አሁን ብዙ አዳዲስ ነገሮች ተፈጥረዋል። አንዱም የተፈጠሩት ነገር በየትላልቁ ኤርፖርቶች አሜሪካ ገን ሰዎች ስክሪን እንዲደረጉ በተለይ ከምዕራብ አፍሪካ ለሚመጡ ሰዎች የጥንቃቄ ምርመራ ይደረጋል። ትኩሳታቸው የተለካ ጥንቃቄ እንዲደረግ እየተደረገ ነው። በሱም በሱ ምክንያት የተነሳና የእሱን መሞት ቀጥታ ከመድኃኒቱ ጋር ለማገናኘት ንሸጥ ይቸግራል ያስቸግራል። ዶክተር ብስራት፣ እንግዲህ በስፋት በመሰራጨት ላይ ያለ በቁጥጥር ስርም ያልዋለ ምናልባትም ከሕክምናው በላይ ካሉትም የህክምናውን የመቋቋም አቅም አቅርቦትም በላይ በፍጥነት የሚሰራጭበትን ለመግታት ጥረት የሚደረግ ህመም እንደመሆኑ ትኩረቱ ይበልጡን ስርጭቱን በመግታት ላይ መሆኑ ይታወቃል። ይሁንና በተጓዳኙ የህክምናውንም ማቅጣጫ ለመረዳት ያህል ነው እነኝን ጥያቄዎች የምናነሳው። ብዙዎች የሚጠይቁት ምናልባትም ቶሎ ፈጥኖ መልስ የማይሰጠው የሚመስል ጥያቄ ላንሳ። ዩናይት ስቴትስን በመሰለ የደረጀ የህክምና ስርዓትና አቅርቦት ባለበት ጸጋ አገር ውስጥ ቁጥራቸው ከግምት የማይገባ ሁለትና ሶስት ሙማን ሲገቡ ከጥንቃቄ አንጻር ብዙ ወከባና መሯሯጥን የፈጠረ እንደ ኢትዮጵያ እንደ ኬንያ ያሉ በአንጻሩ ደከም ያለ የህክምና መቆጣጠርና ክትትል ስርዓት ያላቸው ሀገሮች ውስጥ፣ ይበልጡን ደግሞ በህብረተሰቡ መካከል ያለ ድህነት፣ ሌሎች ጥንቃቄዎችን ለማድረግ የሚያስችል አቅም መዳከም ባለበት ምን አይነት ሁኔታዎች ከግምት ሊገቡ ይችላሉ? በምዕራብ አፍሪቃ በተፈጠረው አይነት ሁኔታ ከመደረጉ በፊት ሊደረጉ የሚችሉ ጥንቃቄዎች ለሚሰነዝሯቸው ሀሳቦች ካሉ ለዛሬው መደምደሚያ እናድርግ። ያው ከባድ ጥያቄ ነው ግን ደግሞ በጣም አስፈላጊ ና ንገብጋቢ ጥያቄ ነው። ምክንያቱም የዛሬ አስር ዓመት ጀምሮ ኤች አይ ቪ አፍሪካ ውስጥ ገብቶ የው የስንት ሚሊዮን ህዝብ ቁጥር ህይወት አልፏል። አሁን እሱን ኮንትሮል አድርገን መድኃኒት ተገዝቶ እንደ ማንኛውም እንደ ስኳር እንደ ደንብዛት ተቆጣጥሮ መኖር የሚቻልበት ደረጃ ስንደርስ ደግሞ እንዲህ አይነት ደግሞ አዲስ ግኝትና አዲስ የበሽታ አይነት ደግሞ እንደገና መጥቶ ለብዙ ወገኖቻችን ደግሞ ህይወት መጥፋት መሆን የሚያሳዝን ነገር ነው። ግን አንዴ ደግሞ ከመጣ በኋላ መደረግ የሚገቡት ነገሮች ነቃቂዎች ሁሉ መደረግ አለባቸው። አሜሪካ ሀገር በጣም በትልቁ ይወራለት እንግዲህ፣ ምስተር ዳንከን አንድ ሰው አንድ ስለ አንድ ሰው ነው የምናወራው። ምዕራብ አፍሪካ ውስጥ በቅርቡ እንዳየሁት ከሶስት ሺ ሶስት መቶ ሰው በላይ ሞቷል። በጣም ብዙ ሰዎች የተያያዙ ነው። ቁጥሩ እየጨመረ ያለ ያለ ነው የሚያሳዝን ነገር ነው። እየተሰራጨ ነው የሚሄደው እንጂ የቀነሰ የሚሄድ አይደለም። አሜሪካ ሀገር መጥተው መዳን ካልቻሉ በጣም ያልሰለጠኑ ሀገሮች ላይ ደግሞ እንዴት ይግናሉ የሚለው በጣም የሚያሳስብ ደረጃ ነው። ስለዚህ ይሄ እያንዳንዳችን የመንግስትን እጅ ወይም የሆስፒታልን ኤክስፐርቶች ወይም የጤና ባለሙያዎችን እጅ በመመልከት ሳይሆን እያንዳንዳችን ኃላፊነት አለብን። ራሳችንና ቤተሰባችንን ለመጠበቅ በተቻለን አቅም አቅማችን በሚፈቅድ መሰረት በንጽህና መኖር የምንችልበትን መንገድ መፍጠር አለብን። በተለይ እጆቻችንን ሳንታጠብ አይኖቻችን መነካካት፣ እጆቻችንን ሳንታጠብ በአፍንጫችንን መነካካት፣ ሆቴል ገብተን፣ በህዝብ የበዛበት ቦታ፣ በታክሲ ስንሄድ፣ በአውቶቡስ ስንሄድ ሬስቶራንት ስንገባ ከሰው ጋር ስንጨባበጥ እኛ ሀገር አሁን ትልቁ ሰላምታ እጅ መጨባበጥ ነው እና አንዳንድ ጊዜ ቁስል ያለው ነገር ይኖራል። ወዳችን ሳናቀው ክፍተት ሊኖረው ይችላል። ወይ ያኛው ሰው ቁስል ካለው ጨብጠ ነው በዛው በጨበጥንበት እጅ ወይ አፋችን ወይ አፍንጫችን አይናችንን ከነካን ይገባል ማለት ነው። እዚህ ሀገር አሁን በየቦታው በየሆስፒታሉ፣ ጀርሞችን የሚገል እንደ አልኮል አይነት በየቦታው ተደርጓል። እጃችንን መተጣጠቢያ አልኮል ኢትዮጵያም ሞልቷል፣ አፍሪካ ሀገርም ሞልቷል። አንዳንድ ጊዜ ፈስስ እያደረግን እጃችንን በሱ እየተጣጠብን ብዙ ህዝብ ከበዛበት ቦታ ስንወጣ ለመጠቀም መሞከር፣ ምን በላውን ምግብ በተለይ እንጠጣውንም ውሀ ማፍላት መጀመር። በሽታው መጥቶ እስከሚጎዳን ሳይሆን ጥንቃቄ መጀመር ያለበት በቅድሚያ ነው እና እንደዚህ እነዚህ አይነት ጥንቃቄዎችን ሁላችንም እያንዳንዳችን በተግባር መፈጸም የምንችልበት ነገር ቢሆን በሽታውን ለመቆጣጠር ብዙ ተስተዋጽኦ እናደርጋለን ማለት ነው። ተከታታይ ውይይቶችን ይቀጥላል። የሌሎች ዘርፍ የሕክምና ባለሙያዎችንም ጨምሮ በሚደረገው ውይይትም ሆነ ቀደም ሲል በጀመርናቸው ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ብስራት ኃይለ መስቀል ለሰጡኝ ሰፋ ያለ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አሜን።